የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የዛሬ ማክስሮ ግንቦት 14 የጋቢና ቪዮ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ዝግጅቶቻችን ጥቂቶቹን አስተዋውቃችሁ። በኢትዮጵያ የኤሌክትሪክ ኃይል አቅርቦት በፈረቃ መሆኑ ለንግድ ድርጅቶች የስራ እንቅስቃሴ አስቸጋሪ ሁኔታን መፍጠሩን በንግድ ስራ የተሰማሩ ዜጎች ገልጸዋል። የቴሌ ያለብን፣ የቤት ኪራይ ያለብን፣ የመንግስት ግብር ሁሉ ነገር ያው በሰዓቱ ምንከፍለው ነገር በወሎ አካባቢ የሚኖሩና የእስልምና እምነት ተከታይ ያልሆኑ የሕብረተሰብ ክፍሎች ባለፈው አርብ ሙስሊም ወንድሞቻቸውን ሮሞዳን ጾምን አስፈትተዋል ወይም አስፈጥረዋል። አብረን ሂደን ማቴሪያሎቹን ገዝተን፣ ጠረጴዛ አዘጋጅተን፣ ሁሉ ነገር ይዘን ሙስሊምና ክርስቲያን አንድ እንደሚሆን ትላንትም፣ ዛሬም ነገም አንድነን የሚል ጽሁፍ አዘጋጅተን ይህንን በጃፈር መስጊድ ባሳደገን መስጊድ በር ላይ ለማስፈጠር ችለናል። ከፕሮግራማችን ማብቂያ አብራችሁን ከዘለቃችሁ እነዚህና ሌሎች ዝግጅቶችን ይዘን አብረናችሁ እናመሻል ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዛሬ ሶማሌ ዋና ከተማ ሞቃዲሾ ውስጥ ቤተ መንግሥቱ አጠገብ መኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ አምስት ሰዎችን ገድለዋል። የሀገሪቱ ፖሊሶች እንዳሉት ከሞቱ ሰዎች መካከል አንዱ የቀድሞ የሀገሪቱ የውጭ ጉዳይ ሚኒስትር የነበሩት ሁሴን ኤላቢ ፋዬ ናቸው። በፍንዳታው ሌሎች ቢያንስ አስራ ሶስት ሰዎች ቆስለዋል። ጽንፈኛ ተዋጊው ቡድን አልሸባብ ለፍንዳታው ኃላፊ ነኝ ብሏል። ወታደሮች የምክር ቤት አባላትና ሌሎች የመንግሥት ባለሥልጣናትን ኢላማ ያደረገ ጥቃት መሆኑንም ገልጸዋል። ወደ ተከታዩ ዜናችን ስናልፍ ደግሞ ተከታዩ ዘገባ ወደ ይቅርታ፣ አድማጮች ተከታዩ ዘገባችን ወደ ሶማሊያ መልሶ ይወስደናል። ከበርካታ አመታት በፊት በሶማሊያ ብሔራዊ የጦር ሰራዊት ውስጥ በኮሎኔልነት ያገለገሉ አንድ ሰው እንደ አውሮፓውያን አቆጣጠር በ1987 ዓ ም በአንድ ታዳጊ ወጣት ላይ የማሰቃየት ተግባር በመፈጸም በዩናይትድ ስቴትስ ፍርድ ቤት የጥፋተኝነት ብይን ብት ተሰጥቷቸዋል። በአሁኑ ጊዜ ዩናይትድ ስቴትስ ቨርጂኒያ ክፍለ ሀገር አሌክሳንድሪያ ውስጥ የሚኖሩት ዩሲፍ አብዲ አሊ በቀድሞ የሶማሊያ አምባገነን በዚያድ ባሬ ዘመን ኮሎኔል የነበሩ መሆናቸውም ተመልክቷል። በወረዳው ያስቻለው ከህዝብ የተወጣጣ ክስ ወይም ፍርድ ሰሚ ችሎት ተከሳሹ ፋርሃን መሀመድ ታኒ ዋርፍ የተባለው ግለሰብ ላይ ለደረሰው ሰቆቃ ተጠያቂ ናቸው ብሎ ለፋርሃን አምስት መቶ ሺህ ዶላር እንዲከፍሉ ወስኗል። በቀድሞ ኮሎኔል ላይ ክሱን ፋርሃን ዋርፋን ወክሎ ከ15 አመታት በፊት የመሰረተው ጽህፈት ቤቱ ሳን ፍራንሲስኮ የሆነው የፍትህና የተጠያቂነት ማዕከል የተባለ ተቋም ሲሆን ክስ ሰሚው የህዝብ ሸንጎ ለሶስት ቀናት ከተነጋገረበት በኋላ ነው የጥፋተኝነት ውሳኔ ያስተላለፈበት። በወቅቱ የ17 አመት ወጣት የነበረው ዋርፋ ኮነሬሉ በ1988 ዓመተ ምህረት ሲመረምሩኝ፣ ሲያሰቃዩኝ ቆይተው በጥይት መጥተውኝ ሞተዋል ብለው ጥለውኝ ሄዱ። ቅበሩት ለተባሉት ሰዎች ገንዘብ ከፍዬ ተረፍኩ ሲሉ የምስክርነት ቃላቸውን ሰጥተዋል። ትላንትና የቅጣት ውሳኔውን የሰጡት ከሕዝብ የተውጣጡ ዳኞች በዋርፋ ላይ ለደረሰው ሰቆቃ ተከሳሹ ተጠያቂ አድርጎ የተከሰሱበት ሆን ብለው ለመግደል ለመሆኑ በቂ ማስረጃ አላገኘንም ብለዋል። ከሳሿ ዋርፋ በአሁኑ ወቅት የሚኖረው ሰሜናዊ ሶማሊያ ውስጥ መሆኑም ተገልጿል። ኢንዶኔዥያ ዋና ከተማ ጃካርታ በሀገሪቱ የተካሄደውን ምርጫ ተከትሎ በተከሰተ ግጭት ሕይወት ጠፍቷል። በምርጫ የተሸነፉት የቀድሞ ጀኔራል ፕራምቦ ሱቢያንቶ ደጋፊዎች ዛሬ ማለዳ ከጸጥታ ኃይሎች ጋር ተጋጭተው ቢያንስ ስድስት ደጋፊዎቻቸው ተገድለዋል። የሞዛምቢኩን የቀድሞ የገንዘብ ሚኒስቴር እንዲላኩለት ለጠየቀችው ለዩናይትድ ስቴትስ ሳይሆን ለሀገራቸው ለሞዛምቢክ አሳልፈን እንሰጣለን ሲሉ የደቡብ አፍሪካ የፍትህ ሚኒስቴር አስታወቁ። የቀድሞ ሚኒስቴር የሞዛምቢክን ኢኮኖሚ ባሽመደመደው ግዙፍ የብድር ቅሌት እጃቸው አለበት ተብለው ተከሰዋል። ባለፈው ታኅሣሥ ወር በጆሀንስበርግ በኩል ሲያልፍ የተያዙ ናቸው የተባሉት የቀድሞ ሚኒስተር ማኑዌል ቻንግ የሀገሪቱን ኢኮኖሚ ባመሰቃቀለችው የሁለት ቢሊዮን ዶላር ቅሌት እዳ ጋር በተያያዘ በዩናይትድ ስቴትስም በሞዛምቢክም ይፈለጋሉ ተብሏል። ሁለቱም የጆሀንስበርግ ፍርድ ቤት ሚኒስትሩን አሳልፎ እንድትሰጣቸው ጠይቀዋል። ፍርድ ቤቱ ለፍትህ ሚኒስቴር መርቶለታል። ሚኒስተሩ ማይክል ማሱታ ባወጡት መግለጫ ለፍትህ ስንል ወደ ሞዛምቢክ ቢላኩ የተሻለ ሆኖ አግኝተነዋል ብለዋል። አድማጮች፣ ለሰዓቱ የመራረጥ ናቸው። ከዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ፕሮስ ቦንድሪስ ቱጌዘር የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ቀዳሚው ዘገባችን በሀገሪቱ የተፈጠረው የኤሌክትሪክ ኃይል አቅርቦት በፈረቃ መሆን በንግድ ድርጅቶች ላይ ከፍተኛ የሆነ የጫና እያሳደረባቸው መሆኑን በአዲስ አበባ የሚገኙ ነጋዴዎች ለ አጀንስ ፍራንስ ፕሬስ ግን ነግረውታል። በዛ በንግድ ቤቶቹ አካባቢ ተዘዋውረው የነጋዴዎችን አስተያየት የሰበሰቡት ዘጋቢዎች እንዳነጋገሯቸው ይህ ፈረቃ ከተጀመረ በኋላ የንግድ እንቅስቃሴያቸውን መቆራረጥ ስላጋጠመው ችግር እንደደረሰባቸው ነው የተናገሩት። እንግዲህ ባለፈው ሳምንት በሀገሪቱ የተፈጠረው የኤሌክትሪክ ኃይል እጥረትና የኃይል ስርጭቱ እስከ ሰኔ ሰላሳ ድረስ እንደሚዘልቅ የኢትዮጵያ የኢፌድሪ የውሃና የመስኖ ኢነርጂ ሚኒስቴር ዶክተር ኢንጂነር ስለሺ በቀለ ለጋዜጠኞች በሰጡት መግለጫ ተናግረው ነበረ። ሚኒስትሩ በወቅቱ በመግለጫቸው እንደተናገሩት በሀገር አቀፍ ደረጃ የኤሌክትሪክ ኃይሉ መቆራረጥ የተከሰተው በግድቦቹ ላይ በቂ ውሃ ባለመኖሩ ምክንያት እንደሆነም ተናግረው ነበረ። ይህም የበቂ የውሃ እጥረት የተከሰተው በሀገሪቱ ዝናብ በ ተገቢ ሁኔታ ሊዘንብ ባለመቻሉ ከአራት መቶ እስከ 1000 ሜጋዋት የሚሆን የሀይል እጥረት እንዳጋጠመም በወቅቱ ተናግረው ነበረ። በየማመንጫ ጣቢያዎቹ የማመንጨት አቅማቸው ወደ 1400 ሜጋዋት በመውረዱ ምክንያት ክረምቱም ደግሞ ቶሎ ስለማይገባ የብሔራዊ ሜትሮሎጂ ኤጀንሲ እንዳስታወቀ ገልጸው ይህንንም ግምት ውስጥ በመክተት ያለውን የመብራት የሃይል አቅርቦት በፈረቃ በማድረግ ለ ዜጎች ማከፋፈል መጀመራቸውን ተናግረው ነበረ። ከዚህም ተያይዞ በከፍተኛ የጭነት ሰዓት ማለትም ማለዳ ከ11 ሰዓት እስከ በኢትዮጵያ አቆጣጠር እስከ አምስት ሰዓት ድረስ 514 ሜጋዋት ከረፋዱ አምስት ሰዓት እስከ ቀኑ 10 ሰዓት ደግሞ 530 ሜጋዋት እንዲሁም ከቀን 10 ሰዓት እስከ ምሽቱ አራት ሰዓት 700 ሜጋዋት የኃይል ክፍተት ሊፈጠር ይችላል ሲሉም ተናግረው ነበር። በዚህ በተከሰተው እጥረት ምክንያትም የኤሌክትሪክ ኃይል በመላ ሀገሪቱ በፈረቃ እንደሚሆን አስታውቀው ነበር። እንግዲህ ይህንን ካስታወቁ በኋላ ከዛም ቀደም ብሎ የሀይል እጥረት እንዳለ ነጋዴዎች እየተናገሩ ነበረ። አሁን ደግሞ ከለፈው ሁለት ሳምንት ጀምሮ በፈረቃ መሆኑ በንግድ እንቅስቃሴያቸው ላይ ችግር እንዳስከተለባቸው ተናግረዋል። አንድ የኢንተርኔት ቤት የንግድ ባለቤት ይህንን አስተያየት ሰጥታለች። የቴሌ ያለብን የቤት ኪራይ ያለብን፣ የመንግስት ግብር ሁሉን ነገር ያው በሰዓቱ ምን ከፍለው ነገር ነው። ግን ይሄንን ከበር የምናደርገው ደግሞ ስንሰራ ነው። ካልሰራን ነው ይሄንን ከበር ማድረግ በጣም በጣም ያዳግታል። ኦልሬዲ አሁን ደግሞ ከአስራ አምስት ቀን ወዲህ በጣም በቃ እንትኑ የመብራት መጥፋቱ በጣም ከፍተኛ ደረጃ ላይ እየደረሰ ነው። በወቅቱ የውሃና መስኖ ኤነርጂ ሚኒስትር ዶክተር ኢንጂነር ስለሺ መግለጫ ሲሰጡ እንደተናገሩት የተፈጠረው የተፈጠረውን የሀይል አቅርቦት ክፍተት ማስተካከል እንዲቻል የሲሚንቶ ፋብሪካዎችን የኤሌክትሪክ ሀይል ሳይቆራረጥ መጠቀም ስላለባቸው ግማሾቹ ከግንቦት ሰባት ጀምሮ በየቀ በየ አስራ አምስት ቀኑ በፈረቃ ኤሌክትሪክ እንዲጠቀሙ ይደረጋል ሲሉ ተናግረዋል እንግዲህ በአነስተኛ ንግድ ላይ ያሉ ነጋዴዎች ናቸው እንዲያለ ችግር አጋጠመን የሚሉት ፎቶ ቤት ባለቤት ደግሞ ይህንን አስተያየት ሰጥቷል። ምክንያቱም አስቸኳይ ፎቶግራፍ በአስር ደቂቃ ይደርሳል ብለን እናነሳለን። በአስር ደቂቃ ውስጥ ሶስት የሚጠፋበት ጊዜ ያለ። ብዙ ፎቶግራፎች ለምሳሌ ሀምሳ ፎቶግራፍ፣ ስልሳ ፎቶግራፍ በምንልክበት ሰዓት ብዙ ጊዜ መብራት ይጠፋል። መብራት የጠፋ ሰዓት ደግሞ ያ ስልሳ ፎቶግራፍ ኬሚካል ውስጥ ነው የሚሆነው። ኬሚካል ውስጥ ሆነ ማለት ደግሞ ከስልሳው ሰላሳው ያለምንም እንትን ተቃጠለ ማለት ነው። በጣም አስቸጋሪ ነው። ትላንትና አሁን ለምሳሌ ሙሉ ቀን እስከ አስራ ሁለት ሰዓት ድረስ አልነበር። አሁንም የውሃና የመስኖ ኢንጂነር ሚኒስትር ዶክተር ኢንጂነር ስለሺ የድንጋይ ወፍጮዎች በግንቦትና ና በሰኔ ወር ኤሌክትሪክ ከዋናው ቋት እንዲጠቀሙ መወሰናቸውን ተናግረው ነበር። በሌላ በኩልም እንደዚሁ የብረታ ብረትና ሌሎች መካከለኛ ኢንዱስትሪዎች ግማሾቹ በ24 ሰዓት እንዲሰሩ ይደረጋልም ብለዋል። ለፀጉር ቆራጭ ባለሙያው ግን ይህ የፈረቃ ሁኔታ ለስራው እንቅፋት እንደሆነው ይናገራል። ብዙ ብር ነው የምገዛው፣ ሃያ ምናምን ሺ፣ ሰላሳ ምናምን ሺ። አሁን ይህኛውን እድል እንኳን ያላገኙ ሰዎች እንዴት ነው የሚዘግተው? ነው የሚወዱት አሁን ይችንም እንደምን ብዬን ትንብያለ ግን፣ አብዛኞቹን ስታያቸው መብራት በጠፋ ቁጥር ቤታቸውን ዘግተው ነው ቁጭ የሚሉት። በተጨማሪም ለሱዳን የሚደረገው የኃይል ሽያጭ መጠን ሙሉ በሙሉ እንዲቆም መወሰኑን፣ ለጅቡቲ የሚደረገውም እንደዚሁ ሀምሳ በመቶ እንዲቀንስ ውሳኔ መተላለፉን ተናግረዋል። ከዚሁ ጋር በተያያዘ የሮይተርስ የዜና ወኪል ከነዚህ ከጅቡቲና ከሱዳን የሽያጭ ይገኝ የነበረው ከፍተኛ ሚሊዮን ዶላር ለሀገሪቱ መምጣት ይገባ የነበረው በአሁኑ ሰዓት ተቋርጧል ሲል ዘገባ አስነብበናል። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮቻችን አሁን ወደ ወሎ እናቀናለን። በዚያ የሚኖሩና የእስልምና እምነት ተከታይ ያልሆኑ የኅብረተሰብ ክፍሎች ባለፈው አርብ ሙስሊም ወንድሞቻቸውን የሮመዳንን ጾም አስፈትተዋል ወይንም አስፈጥረዋል፣ ሲል መስፍን አራጌ ጉዳዩን ይነግረናል። እንደሚከተለው ይቀርባል። በእስልምና እምነት ተከታዮች ዘንድ ቅዱስ የሚባለውን የረመዳን ወር ህዝበ ሙስሊሙ በጾምና በጸሎት ከተቀበለው ቀናት ተቆጠሩ። ጸሎታችሁ ፍሬ አፍራ፣ ጾማችሁ ሂስመር የሚሉ የክርስትና እምነት ተከታዮች ጸዋሚ ወንድሞቻቸውን በማስፈጠር የሚያደርጉትን ርብርብ ብለት ተመለከተ። ይቺ ኢትዮጵያ የሚሏት ሀገር ከሚስጥር በላይ ብትረቅበት፣ ከእንቁ በላይ ብትደምቅበት አይገርምም። ይህን ደግሞ ወሎዮቹ ያውቁበታል። ለነሱ አብሮነት ጥለት፣ ፍቅር ሸማ ነውና በኮምቦልቻ ከተማ በርበሬ ወንዝ አካባቢ የሚኖረው ዳዊት ሰጠኝ ዘመን የተሻገረ ይህን ትውፊት ለማስቀጠል አለን ብለው ከቆሙ ወጣቶች ውስጥ ይፈረጃል። በ2007 ከአዳማ ዩኒቨርሲቲ በሲቪል ምህንድስና የተመረቀውና በግል ስራ የሚተዳደረው ዳዊት የክርስትና እምነት ተከታይ መሆኑ ሙስሊም ወንድሞቹንና እህቶቹን ለማስፈጠር እንቅፋት አልፈጠረበትም። ተወልዶ ባደገበት አካባቢ በሚገኘው ጃፈር መስጊድ ውስጥ የመቅረብ ሶላት ሲያደርጉ የነበሩ ከአንድ መቶ የሚልቁ ጸዋሚዎችን ባለፈው አርብ አስፈጥሯል። የመጀመሪያችን ነው እንደዚህ ውኃ ይዘን ተምር ይዘን መስጊድ ደጃፍ ተገይተን እንትን ያለ ነው ግን ቢሆንም ከዚህ በፊት ሰፈር ላይ የተለያዩ ነገሮች እንደዚህ እናደርጋለን እና አንድ ጓደኛዬን ቀድሜ ነገርኩት። ቢላል ጀማል የሚባል ሙስሊም ጓደኛ ለኝ ጠራሁት፣ አናገረኝ፣ በጣም ደስ አለው። ጁማ ከሰዓት እነሱም ከሰላት በኋላ አብረን ሂደን ማቴሪያሎቹን ገዝተን ጠረጴዛ አዘጋጅተን ሁሉ ነገር ይዘን ሙስሊምና ክርስቲያን አንድ እንደሚሆን ትላንትም፣ ዛሬም ነገም አንድነን የሚል ጽሁፍ አዘጋጅተን ይህንን በጃፈር መስጊድ ባሳደግን መስጊድ በር ላይ ለማስፈጠር ችለናል። ጉዳቶቹ በጥቅል የአካባቢው ማህበረሰብ፣ በተናጠል ደግሞ ወላጅናቱ መሆናቸውን ይናገራል። መጀመሪያ መነሻ የሚሆነው ያደግኩበት ማህበረሰብ ነው። እኔ ያደግኩበት ማህበረሰብ አብሮ የኖረ ማህበረሰብ ነው። በህጻነታችን ሙስሊም ጓደኞቻችን ጋር መስኪድ ውስጥ ገብተን ክርስቲያኖች ነን ግን ውጡ እንኳን ሳንባል ነው አብረው ሼሆቻችን ቁርአን አስቀርተው ፍቅር መገበው ተንከባክበው ነው እንትን ያሳደጉም። ስለዚህ ይህን ተከትሎ ደግሞ የኛ ቤተሰቦች በተለይም የኔ እናት በህይወት በነበረችበት ጊዜ በስነ ስርአት ረመዳን ሰዓት ላይ በየቤቱ ማታ ተምር ገዝታ ሾርባ ይዛ ትሄዳለች። ያን ስትሄድ ደግሞ እኔን ነበረ ብዙ ጊዜ ይዛኝ የምትሄደው እና እኔ እሷ የቀረጸችብኝ ውስጤ የሆነ ነገር አለ። ይሄ እውነት ነው። የወሎ ሴት ነው ግን እሷ ጋር ያለውን ነገር ብዙ ጊዜ ስለማስታውስ እሷ የሰራችኝ ስራ፣ ማህበረሰቡ የሰራን ስራ እንደዚህ እንደወጣ አድርጎኛል እንጂ እኔ ምንም አዲስ ፈጠር ያለሁ ብዬ ወይም ደግሞ አዲስ አድርግ ያለሁ ብዬ የማስበውም ነገር የለም። የእናቴ ልጆ ተገኝቻለሁ ባይነት እውነት ነው። የእናቴ የወሎ ዋ የሰብል አበበ ልጅ ተገኝቻለሁ ብዬ ነው ማስበው። የዳዊት አብሮ አደግ ጓደኛና የእስልምና እምነት ተከታይ የሆነው ቢላል ጀማል ዳዊት ኢትዮጵያዊ እሴቶች እየተሸረሸሩ ባሉበት በዚያ አሳሳቢ ወቅት የተገኘ አርአያ ወጣት ነው ይላል هيت اللي زي አደገኛ ሰዓት ላይ የመጡ ልጆች የወንዝ መጠበቂያ እርከን ልትለው ትችላለህ። የተለያየ ካብ ነገሮች ልታችሁ ትችላለህ። ያለን ንብረት እንዳይሸረሸር እንደዛ ነው የማየው። ዳዊት ወደር ረም ጠላንም የዚህ ትውልድ ተቀባዮች እኛ፣ የእሴቶቻችን እጣ ፈንታ ከአባቶቻችን እጆቶ እኛ እጅ ያወርቋል። መጠበቂያ ያለብን እኛ ነን። ስለዚህ የዚህን ትውልድ አደራ የመረከቡን ኃላፊነት እጃቸውን ዘርግተው ካሳዩ ሰዎች ለእኔ ዳዊት ትልቁን ቦታ ይይዛል ብያምናለሁ ዳዊት ለሁላችንም ትልቅ የቤት ስራ የሰጠን በፍቅራችን ላይ በአንድነታችን ላይ እንድናስብ እንድናጤም ያደረግን ብያ ምናል የፍጥሪያ ፕሮግራሙ ብዙዎችን ስሜታዊ ያደረገ እንደነበር ወጣቶቹ ይመሰክራሉ። የእውነት ለመናገር በጣም ነው ደስ ያለችው። በጣም ከድሮ እናቴ ታደርግ የነበረውን ነገር በእኔ ዘመን ደግሜ እንደዚህ ሳደርግ ሲ አንዳንዶች ትላልቅ ሰዎች እኔ ይዘኝ ሁሉ ያለቀሱት ምንድን ነው ያሳደጉ ሰዎች ናቸው። አላውቅም በተወሰነ ደረጃ ጋር ተፈጥሮ ነበር መሰል። በዛ ሰዓት ብዙ ሰዎች ተገርመዋል። ብዙዎችም ደግሞ በቃ አንዳንድ ጊዜ ስሜት የእውነት ሲሆን ከመግለጽ በላይ ይሆናል። የሚሉት ነገር ጠፍታቸው እየመረቁት ምናምን በ ዝም ብለህ በቃ ደንግጠው ሁላንት የሚሉ ሰዎች ነበሩ። ጓደኞቹ ላይ የእምነት አባቶች ላይ ትልቅ ሰዎች ላይ የነበረው ያሳደጉ ሰዎች ላይ የነበረው ስሜት ከሚገልጽ ል በላይ በጣም ልብ የሚነካ ደስ የሚል ነገር ነው። በፍጥሪያ ፕሮግራሙ ላይ ታድመው የነበሩት ሸህ አብዱ እንድሬስም ይሄን ይላሉ። ያው በጣም ደሳለን ያው ቅርብን ተባብረን ጓደኞቹ ጋር እናቀዋለን ጓደኞቻችንን ይዞ ቀርቦ ያው ፍጥራው ላይ ተባብረን እንዲፈጠር አስደረገለታል። ያው ያየው ም ሰው ሁሉ ጥሩ ነው ብሎ ሀሳቡን ተቀብሎታል። ዳዊት የአካባቢው ፍሬ ነው የሚሉት ደግሞ የኮምቦልቻ ከተማ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ባልደረባ አቶ ሳሙኤል ኪሮስ ናቸው። አካባቢው ብዙ ያልተነገረለት ግን ደግሞ ብዙ ሊባልለት የሚገባ ሰብአዊ ጸጋዎችን ታድሏል። እንደ አቶ ሳሙኤል ወሎ ላይ በሃይማኖት መከባበር፣ መዋደድ ላይ ትልቅ ስራ እየተሰራ ነው ያለው እና አሁን ለምሳሌ አንቻሮ ጊዮርጊስ ቤተክርስቲ ቤተክርስቲያን አካባቢዋ ማህበረሰብ ያለው የሙስሊም ማህበረሰብ ነው ያለውና፣ ነገር ግን ቤተክርስቲያኑ የሚጠብቁት ታቦቱን የሚጠብቁት ሙስሊሞች ናቸው። ሌላውም እዚሁ በኮቦልቻ ስር ከሚገኝ ገደራ ቶማስ የሚባለ ቤተክርስቲያን አለና እሱም በሙስሊም ማህበረሰብ ነው ያሉበት አካባቢ የሚጠብቁትም እንደ ራሳቸው አድርገው የሚንከባከቡትም ግንቦት 24 ላይ በየአመቱ ሲከበር ድግሱን የሚደግሱት አጠቃላይ ያለውን ሁኔታ ለህዝበ ክርስቲያኑ የሚያስፈልገውን ዝግጅት የሚያደርጉት እነዚህ ሙስሊም ማህበረሰቦች ናቸው። በወሎ ውስጥ የሚገኘው ጥብቅና ጥልቅ ሴት መቻቻል በሚለው ሀረግ መፈረጅ የለበትም የሚሉ ብዙዎች ናቸው። ከመቻቻል በላይ በውስጡ ብዙ ትርጉሞችን አስሏልና፣ መቻቻል የሚለው ቃል ምናልባት ሁሉ ላይ ብዙ ገላጭ አይደለም። መቻቻል እንደምታውቀው ከቃሉ እራሱ ስንነሳ፣ ትችልኛለህ፣ እችልሃለሁ ካይንዶ አይነት ስሜት የሚያጨር ነው። ሁሉ ላይ ግን ስትሄድ ከዚህ ቢሆን ከዚህ በወጣ መልኩ ተዋደ ተፋቅደ እኔ ስለ አንተ አስቤ አንተ ስለ እኔ ያስበ ስታስብ ደግሞ በመጨለቅ ውስጥ ሁላ ጭምር ሆነ የሚኖርበት ማህበረሰብ ክፍል ነው። ጓደኛ ስቲ ዘምነቷ ጠይቀው የሆነ ቦታ ስትል እምነቷን ጠይቀው ምን ማየት ነገር ማለት ነው። አሁን አሁን ግን እነዚህ ነገሮች በተወሰነ ደረጃ እየተሸረሸሩ ዘመናትን ተሻግሮ እዚህ የዘለቀው አብሮነት ቴክኖሎጂ ሊያጎለብተው የሃይማኖት አባቶች በጽናት ሊጠብቁት ይገባል ሲሉ ይመክራሉ። ወጣቶቹ መቼም ዛሬ ላይ ብዙ ነገሮች አሉ ቴክኖሎጂ አለና የበለጠ የሚያቀራርቡ ነገሮችን በነዛ መስራት አለብን እንጂ እነዛን ቴክኖሎጂ ተጠቅመን እንድንራራቅ፣ እንድንበታተን፣ እንድንጣላ መሆን የለብንም ምክንያቱም ይህን ባደረግን ቁጥር ከኛም በላይ ያሳደግን ማህበረሰብ ሰላሙን እየነሳን እንጎዳዋለን። ይህ ደግሞ ለእሱ አይገባም። አገሪቱ በአሁኑ ሰዓት ወሳኝ የሚባል ዋና ሰዓት ላይ ነች። አባቶች መስኪድ ላይ፣ ቤተክርስቲያን ላይ፣ የእምነት ተቋሞች ላይ ስለ ሀገራችን ሰላም፣ ስለ ህዝቦች አንድነት ፍቅር አጥብቀው ሊጸልዩ ሊሰብኩ ይገባል ብዬ አምናለሁ። ረመዳን ከሪም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። Gabina, bina, O eight. Shangul, መስፍን አድራጌን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። አፍሪካ በዓለም ላይ ከተሞች በፍጥነት እየተስፋፉባት ካሉ አህጉሮች ቀዳሚ ሆናለች። የተባበሩት መንግሥታት ድርጅት በሚቀጥሉት አስራ አምስት አመታት በፍጥነት በማደግ ላይ የሚገኙ አስር አገራት አፍሪካዊ ይሆናሉ ሲል ተንብየዋል። እንዲህ ያለው ፈጣን እድገትና ተግዳሮቶቹን የሚዳስሰው የኒኮላስ ፒናውልት ዘገባን ሀብታሙ ስዩም ወደ አማርኛ መልሶታል። ከሳሐራ በታች ባለው የአፍሪቃ ክፍል ከተሞች የሚኖረው ህዝብ ቁጥሩ ከአውሮጳውያኑ 1990ዎቹ አጋማሽ ወዲህ በጥፍ ጨምሯል። በ2016 የአውሮጳውያኑ አቆጣጠር የህዝብ ቁጥሩ 400 ሚሊዮን ተቆጥሯል። የዘርፉ ባለሙያዎች እንደሚሉት የቀጠናው 40 መቶኛ ህዝብ የሚኖረው በከተሞች ውስጥ ነው። እንደ ኢሮፕያን አቆጣጠር በ20 ዓ ም 30 በመቶ ብቻ ነበረ ከተሞችን መኖሪያ ያደረገው። ሆኖም የመሠረተ ልማት ዘርጋታዎችና ኢንዱስትሪዎች መቆርቆር በህዝቡ ቁጥር ማሻቀብ ልክ እያደገ አይደለም። ከሳራ በታች የሚኖረው 60 በመቶ ከተሜ ድህነት ባደቀቃቸው መንደሮች ይኖራል። ለመጠጥ የሚሆን ንጹሕ ውሃ የሚያገኘው ከአራት ሰዎች መካከል አንዱ ብቻ ነው። ደካማ የጽዳጅ ማስወገጃና የጎርፍ ቁጥጥር ሥርዓቶች ሌላ ፈተና ደቅነዋል። ኩማን ኮሲያ ታሚያ ከአይቮሪ ኮስት የመጡ የባህላዊ ሥርዓት ደንብ ንግሥት ናቸው። እያንዳንዱ የዝናብ ወቅት የሚያስከትለው ጎርፍ ሐሳብ ጥሎባቸዋል። የዝናብ ወቅት ሲመጣ ምን ማድረግ እንዳለባቸው ግራ እንደሚጋቡ ሁሉም ነገር እንደሚዘጋጋ እያነሱ ነው የሚያማርሩት። አማዶ ዲያራ ደግሞ በሴኔጋል ዋና ከተማ ዳካር የሚገኘው ሰሜን ፓይኪን ቀጠና አስተዳዳሪ ናቸው። ቆሻሻን ለማስወገድ አለመቻል ችግሮችን እያባባሰ እንደሆነ ያነሳሉ። ር ፕሮም ዳንፉስማሴ አማዱ ቆሻሻን ለመቅበር የሚረዱ ተቋማት ባለመኖራቸው መቸገራቸውን፣ በዳካር ቀጠና ካሉ ቤቶች የሚወጣው ቆሻሻን የሚያበል አንድ ብቻ ተቋም እንዳለ ይህን በምላሹ ችግር እንዳስከተለ፣ ቆሻሻን ወደ ሌላ ጠቃሚ ሁነት ከመቀየር ይልቅ መሬት ውስጥ እንዲቀበር መደረጉ ለዜጎች አደገኛ ሁኔታን እየፈጠረ ስለ መሆኑ ነው የተናገሩት። በአብዛኛው የአፍሪቃ ክፍል ያለው የከተሞች መስፋፋት በትናንሽና መካከለኛ ከተሞች ላይ የሚታይ ነው። ከአፍሪቃ ሕዝብ ከግማሽ ትንሽ ላቅ የሚለው የሕዝብ ቁጥራቸው ከ250 ሺህ በታች በሆኑ ከተሞች ይኖራል። ማጌቻዝል ድንበር የለሽ ከተሚዎች የተሰኘ መንግሥት ያልሆነ ድርጅት መሥራች ናቸው። እሳቸው እንደሚሉት መካከለኛ ከተሞች ለአፍሪካ መጻኢ ዘመን መልካም ነገር ይኖራቸዋል። ሲ ሌ ቪልስ ኢንቴርሜዲያር ነእስትን ስ ቪል መካከለኛ ከተሞች ከሌሉ ትልልቅ ከተሞችና ገጠራማ ስፍራዎችን ለማገናኘት ይቸግራል። ገጠራማ ስፍራዎች አስፈላጊው የቁሳቁስ ሀብት ብሎም የሥራ ዕድል የላቸውም ነው ያሉት። እንደ እሳቸው ትንታኔ ወጣቶች ወደ ከተማ መፍለስን በሚያባበስ መልኩ ገጠራማ ስፍራዎችን ለቀው በመውጣት ላይ ይገኛሉ። ይህም በበኩሉ ትልልቅ ከተሞች የኢኮኖሚና የማኅበራዊ ችግሮች ቋት እንዲሆኑ ያደርጋቸዋል። ወትሮም ትልቅ የነበሩ የአፍሪካ ከተሞች የበለጠ እየሰፉ ነው። የናይጄሪያው ሌጎስ የዓለም ትልቁ ከተማ እንደሚሆን ይጠበቃል። ሌጎስ በ2100 የአውሮፓውያኑ ዘመን 88.3 ሚሊዮን ሕዝብ የሚኖርበት ከተማ ይሆናል ሲል የዓለም ኢኮኖሚ ፎረም የተሰኘው ተቋም ተንብዮአል። ሰሞኑን በርከት ያሉ የዩናይትድ ስቴትስ ክፍለ ሀገራት ጽንስ ማቋረጥን በጥብቅ ሙሉ በሙሉ መከላከል በሚቆጠር መልኩ የሚገድቡ ህጎችን ደንግገዋል። አላባማ ክፍለ ሀገር በመደፈር ወይንም በቅርብ የስጋ ዘመድ ጋር በተደረጉ ግንኙነቶች የተፈጠሩ ጽንሶችን ጭምር ማቋረጥ የሚከለክል ህግ ደንግጋለች ደንግጋለች። ቀደም ብለው ኦሃዮ፣ ጆርጂያ፣ ኬንታኪና ሚሲሲፒ ጥብቅ ህጎችን አውጥተዋል። ዝርዝር ጉዳዩን ቆንጅታ አዘጋጅተዋለች። ሰሞኑን በርከት ባሉ ክፍላት ሀገር ጥብቅ ህጎች መደንገግ መቻላቸው ጽንስ የማቋረጥ ተቃዋሚዎችን በ1973 ዓ.ም የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሴቶች ጽንስ ማቋረጥ ህገ መንግስታዊ መብታቸው መሆኑን የደነገገበትን ውሳኔ ቀስ በቀስ ለመሸርሸር እንችላለን ብለው እንዲበረታቱ አድርጓል። የጽንስ ማቋረጥ መብት ደጋፊዎች በበኩላቸው ይህን ጥረት በቁጣ እየተቃወሙ ሲሆኑ ጉዳዩ በመጪው የሀገሪቱ ፕሬዝደንታዊ ምርጫ ትልቅ ቦታ ሊይዝ እንደሚችል ከወዲሁ እየተስተዋለ ነው። በጆርጂያ በሚዙሪና አላባማን ጨምሮ የፅንስ ማቋረጥ ተቃዋሚዎች ደስታ ላይ ነው ያሉት። የአላባማ ምክር ቤት ተደፍረው የጸነሱም ሆኑ ከቅርብ የስጋ ዘመድ የጸነሱ ሴቶችም ጭምር ፅንስ ማቋረጥን የሚከለክል ህግ አውጥተዋል። በጠንካራ የጽንስ ማቋረጥ ተቃዋሚነታቸው የሚታወቁት የአላባማ ማገረገዢ ገዢ ኬት አይቪ ባለፈው ሳምንት ረቡዕ ህጉን ፈርመዋል። ህጉ በመደፈር ወይም ከቅርብ የስጋ ዘመድ ቤተሰብ የተጸነሱትን ባይጨምር ይመርጡ ነበር ወይ ተብለው ሲጠየቁ ማናቸውም የሰው ህይወት ሁሉ ክቡር ነው ሲሉ ነው የመለሱት። ህጉን ሊፈርሙ ሲሉ አወዛጋቢው ህግ የተራዘመና ብዙ ወጪ የሚያመጣም ቢሆን የፍርድ ቤት ሙግት ሊጠብቀው እንደሚችልም እናውቃለን፣ ግን ከውሳኔ ዝንፍ አያደርገኝም ብለዋል። አገረ ገዢዋ የተጸነሱ ልጆች ህይወት እንዳይጠፋ ለመከላከል የምታደርገውን ጥረት እስከ ጠቅላይ ፍርድ ቤት መሄድ ቢመጣም ጭምር በፍጹም አተውም። ሚዙሪ ላይ ስምንት ሳምንት የሞላውን ጽንስ ማቋረጥ የሚከለክል ህግ የክፍለ ሀገሩ ምክር ቤት አባል ኒክ ሾረርን በመሳሰሉ ሪፐብሊካኖች ድጋፍ አልፏል። ኒክ ሾረር ለወላጆቹ ስለማይመች ወይም ስላልተፈለገ ብቻ መገደል አለበት? መልሱ ቀላል ነው። የለበትም። ዴሞክራቱ የአላባማ የመወሰኛ ምክር ቤት አባል ባቢ ሲንግልተን ሕጉን ተቃውመው ድምጽ የሰጡ ናቸው። ይህ ያረጀ አፈጀ ሕግ በማለፉ የአላባማ ሴቶችን ይቅርታ እጠይቃለሁ። ሚዙሪም አላባማም ውስጥ ታዲያ የጽንስ ማቋረጥ መብት ደጋፊዎች በብዛት ወጥተው ተቃውመዋል። ክሪስቲን ፎርድ አንዷ ናቸው። የሴቶችን ጽንስ የማቋረጥ መምረጥ መብት የሚቃወሙ ወገኖችና ሪፑብሊካውያን ፖለቲከኞች ዓላማቸውን ለረጅም ጊዜ ግልጽ አድርገው ቆይቷል። የጠቅላይ ፍርድ ቤቱ ውሳኔ ሮቬ ዌድ እንዲቀለበስና ጽንስ ማቋረጥ ወንጀል እንዲሆን የሚፈጽሙ ሴቶች እንዲቀጡበት ለማድረግ ነው። ጽንስ ማቋረጥን የሚቃወሙት ወገኖች የአሁኑን ወቅት ፕሬዚደንት ትራምፕ ሁለት ወግ አጥባቂ ዳኞችን ኒል ጎርሲችንና ብሬት ካቫኖን ሰይመዋልና ጠቅላይ ፍርድ ቤቱ ያን ውሳኔ ለመቀልበስ በአንድ ትውልድ ውስጥ ለመጀመሪያ ጊዜ ከመቼውም የተሻለ አመቺ እድል አምጥቶልናል ብለው ተደስተውበታል። የአሜሪካ ዩኒቨርስቲዋ ጄሲካ ዋተርስ ይተነትኑታል። ከአሁን ቀደም ጠቅላይ ፍርድ ቤቱ ውሳኔውን በትንሹ ለመለወጥ ፈቃደኛ እየሆነ መምጣቱን አስተውለናል። ሙሉ በሙሉ ለመቀልበስ ፈቃደኛ ነን ሳይሉ ማለት ነው። ይሁንና እንዲህ ያለው መፈታተን ያለ ጥርጥር ያንን ውሳኔ ለመቅረፍ ወይም ሙሉ በሙሉ ለመቀልበስ የሚደረግ ሙከራ ነው። የስታንፈርድ ዩኒቨርሲቲው ሞሪስ ፊዮሪናም የሰሞኑ የእነዚህ ክፍላት ሀገር እርምጃ በጉዳዩ ላይ ለረጅም ጊዜ የቀጠለው የፖለቲካ ግብግብ አካል እንደሆነ ነው የሚናገሩት። የጽንስ ማቋረጥ ተቋሚዎች አቋም የተረገዘውን ህፃን ህይወት ከመከላከል የሚብስ ምንም ነገር የለም ነው በዛኛው በኩል ደግሞ ከሁሉም በላይ ለእናቲቱ መብት መከበር ቅድሚያ ይሰጣሉ። የሚበዛው ህዝብ ደግሞ መሀል ላይ ሆኖ ሁለቱም የሚጋጩ የመብት ጉዳዮች ስለሆኑ በሆነ መንገድ አመዛዝነው መያዝ ይገባል የሚሉ አመለካከት ነው ያላቸው። ጉዳዩን ዲሞክራት ፕሬዝደንታዊ እጮችም ዋና ትኩረት ሰጥተውታል። እናም በሚቀጥለው ፕሬዝደንታዊ ምርጫ በተለይ ለዲሞክራቶች ትልቅ አጀንዳ መሆኑ እንደማይቀር ጀሲካ ዋተርስ ይናገራሉ። የጠቅላይ ፍርድ ቤት ውሳኔ ሮቪ ዌድ አደጋ ላይ ወድቋል ብለው ካሰቡ ከወትሮው ከፍ ባለ መጠን ወጥተው ድምፃቸውን የሚሰጡ ይመስላል። ስለዚህ ወግ አጥባቂ ሪፑብሊካውያን እንዲህ ያለውን ጉዳይ በዚህ ደረጃ ገፍተው ጽንፍ በማስያዛቸው ተሳስተዋል ብዬ አስባለሁ። ትናንትና ማክሰኞ የጽንስ ማቋረጥ መብት ደጋፊ ተሟጋቾች ዋሽንግተን ጠቅላይ ፍርድ ቤቱ መግቢያ ደረጃው ላይ ተሰባስበው በበርካታ ክፍላተ ሀገር ያለፉትን ህግጋት ተቃውመዋል። በርካታ የኮንግረስ አባላት በመጪው ምርጫ በእጩነት የቀረቡ ዲሞክራቶችም ጨምሮ በተቃውሞው ለታደሙት ንግግር አሰምተዋል። የመወሰኛ ምክር ቤቱ የዲሞክራቶች መሪ ቸክ ሹመር በሪፑብሊካኖች በሚመሩ የስምንት ክፍላተ ሀገር ምክር ቤቶች የተላለፉት ህጎች በመላ ሀገሪቱ ጽንስ ማቋረጥን በህግ ለማስከልከል የታለመ እቅድ አካል ናቸው ብለዋል። በአላባማ፣ በሚዙሪ፣ በቴክሳስ ወዘተ ሪፐብሊካኖች የሚመሯቸው ምክር ቤቶች የሴቶችን መሠረታዊ መብቶች ለመደምሰስ ጦርነት ከፍቷል። ለቀረቡት ሦስት መቶ ገዳቢ ሕጎች ተጠያቂዎቹ እነሱ ናቸው። እኛ ባለንበት አይሆንላቸውም። ተንታኞች እንደሚሉት በተለያዩት ክፍላተ ሀገር እየተደነገጉ ያሉት አዳዲሶቹ ሕግጋት ጽንስ ማቋረጥ ተቃዋሚዎች ጉዳዩ ዩናይትድ ስቴትስ ጠቅላይ ፍርድ ቤት እንዲደርስ የሚያካሂዱት ጥረት አካል ነው። አድማጮች፣ የዛሬው የጋቢና ጉዞ በዚያ አበቃ። ዝግጅታችን ጽዮን ግርማ ነበርኩኝ፣ ሀብታሙ ስዩም አብሮን ነበር።